Uh-huh. <laughs> ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትናንት ነው እለት በዋሽንግተን ዲሲ አቆጣጠር ከሰዓት በኋላ ተካሂደዋል። ሰልፉን የጠራው የሰላምና አንድነት ግብረ ኃይል አባልና አስተባባሪ የሆኑት አቶ ካሌብ አማረ የሰልፉን ዓላማ እንዲያስረዳሉ። ዋነኛ እንግዲህ አንድ አራት አምስት ነጥቦች አሉን ሰልፉን ያዘጋጀንበት በመጀመሪያ ደረጃ ሰሞኑን ሚስተር ጄፈሪ ፊልተን የሚባሉ የዚህ የውጭ ጉዳይ ሚኒስትሩ በኢትዮጵያ በአፍሪካ ምስራቅ ቀጠና ላይ የላካቸው ነበሩ። እኚህ ሰው ኢትዮጵያን ጨምሮ ኤርትራን፣ ኬንያን፣ ሶማሊያን ጎብኝተው ተመልሰዋል። በኢትዮጵያ ላይ አቋም እንውሰድ እያሉ ነው። ምክንያቱም ኢትዮጵያን ያልተረጋጋች ሀገር ስለሆነች የተለያየ ኃይል የውጭ ኃይል ያስፈልጋታል እያሉ ስለሆነ አንደኛ በኢትዮጵያ ሉዓላዊነት ላይ የአሜሪካን መንግስት በአጠቃላይ ምንም አይነት መብት እንደሌለው ድምጻችንን ለማሰማትና ከዚህ እንዲቆጠቡ ነው። በሁለተኛ ደረጃ የአባይ ግድብ ሙሌትን አስመልክቶ የአባይ ጉዳይ አንደኛ የሉዓላዊነታችን ጉዳይ ነው። ባይ የኢትዮጵያ ንብረት ነው። ሁለተኛ ደረጃ እንግዲህ እስከ ዛሬ ድረስ ብዙ ሀገሮች ሲጠቀሙበት ሱዳንና ግብጽ ሲጠቀሙበት፣ ሌሎችም ሀገሮች ኢትዮጵያ ተጠቅማ አታውቅም። ስለዚህ በኃይል ማመንጫነት ብቻ ሳይሆን በተለያዩ መስክ ኢትዮጵያ የመጠቀም መብት እንዳላት ልናረጋግጥላቸው ነው የመጣ ነው። መንግስት የሰላማዊ ዜጎችን ደህንነት ለመጠበቅ ወንጀለኛ ግለሰቦችና ቡድኖች ላይ እየወሰደ ነው የተባለውን እርምጃ አጠናክሮ እንዲቀጥል ግዴታውንና ኃላፊነቱን እንዲወጣ መጠየቅም የሰልፉ ሌላኛ ዓላማ እንደሆነ ተገልጸዋል። ባለፉት ሁለት ሶስት ዓመት ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ዜጎች በተለያዩ አካባቢዎች በግፍ እየተገደሉ እየተጨፈጨፉ ነው። እነዚህን ዜጎች እና ጭፍጨፋዎች መንግስት እንዲያቆም፣ መንግስት ኃላፊነት እንዳለበት፣ መንግስትንም የኢትዮጵያን መንግስት ለማሳሰብ ጭምር ነው። አልፎ ተርፎ ደግሞ በመላው ሀገሪቱ ላይ ሰላምና አንድነት በተለይ የሕዝብ ደህንነትና ሰላም ወሳኝነት ስላለው ይህን እንዲያከብር ለመጠየቅ ነው። አቶ ካሌብ የ2013 ምርጫን በተመለከተም ሰልፉ አትኩሮት የሰጣቸውን ሀሳቦች እንዲያጋራሉ። ይሄ ምርጫ መንግስት እና የተለያዩ ተቃዋሚ ፓርቲዎች እያደረጉት ነው። ምንም እንኳን ሀገሪቱ በተለያየ ፈጠና ውስጥ ብትሆንም በአንደኛ ደረጃ የአሜሪካ መንግስት ከኢትዮጵያ ሕዝብ ጎን በመቆም ከመንግስት ጎን ብቻ ሳይሆን ከኢትዮጵያ ሕዝብ ጎን በመቆም ዲሞክራሲያዊነትና ፍትሐዊ ያለው ምርጫ እንዲካሄድ እንዲረዳ ሁለተኛ ደረጃ ደግሞ የኢትዮጵያን መንግስት እና በተለያየ ደረጃ ያሉ የመንግስት ኃላፊዎችን ጭምር በዚህ ምርጫ ላይ ፍትሐዊና ዲሞክራሲያዊ እንዲሆን የበኩላቸውን ጥረት እንዲያደርጉ በተቃዋሚም እንቅስቃሴ ውስጥ የሚያደርጉ ሰዎች ኃላፊነት በተሰማው ዜጎችን እያንቀሳቀሱ ይሄ ምርጫ በተሳካ ሁኔታ እንዲጠናቀቅ ጥያቄያችን ለማቅረብ ነው። በአምስተኛ ደረጃ ሰላማዊ ሰልፉን ያዘጋጀንበት የኢትዮጵያን ችግር ከድጦ ወደ ማጦ ያደረገው በዚህ በብሔርና በተለይ ሃይማኖትን በሚጨምር የፖለቲካ አደረጃጀትና በአጠቃላይ ሀገሪቱን በእኔና በአንተ ይገባኛል ይገባል ባይገባኝም ጥያቄ ውስጥ የከተተ የማህበረሰቡን ስሜት እየቆረቆሩ ግጭት ውስጥ የሚከቱ ስለሆነ በተለይ አንዳንድ የሚዲያ ሰዎች፣ ግለሰቦች፣ የፖለቲካ ፓርቲ አባላቶች ኢንክሉዲንግ መንግስት ውስጥ ያሉ ከዚህ ስራቸው እንዲታቀቡ ህዝቡ በአንድነት ለረጅም ጊዜ ይኖረና ይህንን አንድነቱን አጥብቆ ወደፊት እንዲቀጥል ከአንድነቱ በላይ ልዩነቶችን እያወሩ ማህበረሰቡ የሚለያይ እንጂ አብሮ የሚኖር የማያደርጉትን ማህበረሰባችን ምንም አይነት ከፍተኛ የፖለቲካ ችግር ቢኖረውም በጊዜያዊነት ችግሮቹን እየቀረፈ የሚመጣው በአንድነትና በኢትዮጵያዊነት ስለሚያስብ ስለሆነ ከዚህ የከፋፋይነት ስራቸው እንዲታቀቡና ኢትዮጵያን ከማፍረስ አጀንዳቸው እንዲቆጠቡ ለማሳሰብ ነው የመጣ ነው። በሰልፉ ላይ ያገኘኋቸው ሌላው ትውልደ ኢትዮጵያ አቶ ዳዊት ገለሰው አለምቡ ናቸው። እሳቸው በበኩላቸው ሰልፉ ኢትዮጵያውያን ከእርስ በርስ ግጭት ይልቅ ሰላማዊ በሆነ መንገድ የሀገር መንግስት ግንባታ ውስጥ እንዲሳተፉ ለማሳሰብ እንደወጠነም ይጠቁማሉ። ብሔር ከብሔር ጋር እንዲጋጭ፣ ሃይማኖት ግጭት እንድነሳ ከፍተኛ ስራ ተሰርተዋል። ያንን ነገር ወደኋላ መመለስ የሚችለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ እውነት ይሄ ለውጥ ያስፈልገኛል ወይ? የአስተሳሰብ ለውጥ ያስፈልጋል። 27 ዓመት ስለ ዘር ነው የተነገረው ስለ ጭቆና ነው የተነገረው ስለ ኢትዮጵያዊነት ስለ አንድነት፣ ስለ አብሮነት አልተሰበከም። ስለዚህ ያ በህገ መንግስት ደረጃ ተቀምጦ ያለ የዘረኝነት ፖሊሲ መለወጥ የሚቻለው ህግ አክብረን አገር አቁመን ምርጫ መርጠን ተገቢ የሆነ ፓርላመንት አቋቁመን ህግ አሻሽለን ህገ መንግስቱንም ለውጠን የተረጋጋ አገር በመፍጠር እንጂ በየቦታው ረብሻ በመፍጠር ድንጋይ በመወርወር የልማት ተቋማትን በመደምሰስ አመራሮችና አስተዳዳሪዎችን በመግደል አይደለም። በመግደል እስካሁን ውጤት አላየንም። በኢያፓ ጊዜ በመኢሶን ጊዜ በደርግ ጊዜ አይተናል መገዳደሉ ምንም ውጤት እንዳላመጣ። በሜትሮፖሊታን ፖሊስ ባልደረቦች ግምት በመቶዎች የተቆጠሩ ሰልፈኞች ኢትዮጵያንና የኤርትራን ሰንደቅ ይዘው ለጠቅላይ ሚኒስትር አብይና አስተዳደራቸው ድጋፍ የሚቸሩ ጣልቃ ገብተዋል የሚሏቸውን ሀገሮች የሚያወግዙ መፈክሮችን አሰምተዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ሁኔታ ሀገራዊ ምርጫ መደረጉን የነቀፉ፣ በአገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ያነሳሱ ሌሎች ሰላማዊ ሰልፈኞችም በስፍራው ተገኝተው ነበረ። ከቀደሙት ሰልፍ አድራጊዎች በፖሊስ ተለይተው የራሳቸውን መፈክር ሲያሰሙ ካገኘኋቸው በቁጥር አነስ ካሉት ሰልፈኞች መካከል አንደኛውን አነጋግሬያችኋለሁ። መኮንን ተስፋ ይባላለሁ። የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ አንደኛው አባል ነኝ። እኛ ሰልፉን ለማድረግ የተነሳሳ ነው። ይሄኛውን ሰልፍ ለመቃወም አይደለም። ምክንያቱም እነሱ የመንግስት ደጋፊ ናቸው እናውቃለን። እኛ ድምፃችንን ድምፅ አልባ ለሆነው የኢትዮጵያ ሕዝብ እየተጨፈጨፈ ያለው እየተገደለ ያለው በተለይም በአማራው ላይ፣ በመላ ኢትዮጵያ ላይ ግን በተለይ በአማራው ላይ እየተደረገ ያለውን ሰቆቃ የተሞላበት ጭፍጨፋና ግድያ መቃወም ይቁም ለማለት እንደገና ደግሞ በአጠቃላይ በአገሪቱ በሙሉ ምንም ሰላም የለም። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ብትሄድ ኦል ኦቨር ሰላም የለም። ያ ሰላም በሌለበት ሁኔታ ምርጫ እያሉ የሚያፌዙትን እንዲያቆሙ ለማድረግ ነው። መፍትሄው የሽግግር መንግስት ተቋቁሞ ህዝባችን ዲሞክራሲያዊ ስርዓት እንዲመሠረት ዲሞክራሲያዊ መዋቅሮች እንዲመሠረቱ ለማድረግ ነው። ድምጻችን እናሰማ መጣል የሰልፉ ተሳታፊዎች ሀሳባቸው የሰፈረበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች ለማስረከብ እንደሚንቀሳቀሱም ቀደም ብለው ተሰምተዋል። ኢትዮጵያ ውስጥ እየተከሰቱ ያሉ እውነቶች እንዳሳሰቧት በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ ወደ ቀጠናው የላከቻቸው ልዩ ልዑክ ጄፍሪ ፌልትማን ሉዓላዊና አንድነቷ የተጠበቀ ኢትዮጵያ በእጅ አስፈላጊ መሆኗን በጠቆሙበት የቅርብ ጊዜ መግለጫቸው በሀገሪቱ ውስጥ እየጨመረ የመጣው የፖለቲካና የብሔር ጽንፍ በእጅጉ እንዳሳሰባቸው መጠቆማቸው ይታወሳል። በትግራይ ክልል ውስጥ የተፈጸሙ ወንጀሎችና የሰብአዊ እርዳታ አንገብጋቢነት ተቀባይነት የሌላቸው መሆናቸውን ዩናይትድ ስቴትስ ከአጋሮቿ ጋር በመሆን የተኩስ ማቆም ስምምነት ላይ ይደረስ ዘንድ እንዲሁም አስፈላጊ የነፍስ አድን ድጋፎችን ለማዳረስም እንደምትሰራ አመላክተዋል። ኢትዮጵያን የገጠሟት ተግዳሮቶች እልባት ያገኙ ዘንድ በሁሉም ኢትዮጵያ ያን ሰብአዊና ፖለቲካዊ መብቶች ላይ የተመሰረተ የጋራ መግባባት እንዲኖር ሁሉን አቀፍ ጥረቶች እንደሚያስፈልጉ ከጠቅላይ ሚኒስትር አብይ አህመድና ከሌሎች አመራሮች ጋር መወያየታቸውን የጠቆሙት ልዩ ልኡኩ፣ ይሁንና የኤርትራ ጦር በኢትዮጵያ መኖሩ የተቀመጠውን ግብ የሚቃረን መሆኑን ሳይጠቁሙ አላለፉም። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ